የጀርመኗ መርሃይተ መንግስት አንጌላ ሜርክል ትላንትና ከጉባኤው በኋላ ለጋዜጠኞች እንደተናገሩት በአካባቢው የተስፋፋ የመጣውን ሽብርተኝነት ለመክታትና ወደ ትግል ለመግባት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ ገልጸዋል። ጀርመን ለዚሁ ቡድን የጦር ኃይል መጠናከርም እንደ ኤሮፕያኑ አቆጣጠር ከ2017 እስከ 2021 ድረስ ባለው ጊዜ ውስጥ አንድ ቢሊዮን ዩሮ ወጪ በማድረግ የምትደግፍ መሆኗንም አስታውቀዋል። በአካባቢው የጸረ ሽብር ዘመቻውን በዋነኝነት የምትመራው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮም በጂሃዲስቶች ላይ የሚወሰደው የኃይል ጥቃት በሙሉነት እስከ 2018 አጋማሽ ድረስ ግቡን እንዲመታ ሙሉ ኃይል ያስፈልጋልም ብለዋል። የሳህል ቀጠና በተለይም ለፈረንሳይና ለጀርመን ፖለቲካና ኢኮኖሚያዊ ስትራቴጂክ እንደሆነም ይነገራል። ሁለቱም አገራት የራሳቸውን ደህንነትና ዋስትና ክልሉ በስደተኞችና በሽብርተኝነት ጋር በተያያዘ የችግሮቻቸው ምንጭ እንደሆኑ አድርገው የሚያሳዩ እንደሆነ አንዳንድ ጥናቶች ያመለክታሉ። ከዚሁ ጋር በተያያዘም ትላንትና ፕሬዝደንት ማክሮን እንዳሉትም የቡድን አምስት ሳህል ኃይልን ማጠናከር በአካባቢው እየታየ ላለው ለስደተኞች ቀውስና የሰዎች ህገወጥ አዘዋዋሪዎችን መረብ ለመበጣጠስ የሚረዳ መሆኑንም ጠቅሰዋል። በሊቢያ ምድር የሚገኙ ስደተኞችን ለመጠበቅና የጥገኝነት ጥያቄያቸውን ማቅረብ እንዲችሉ ይረዳል። እንዲሁም ኒጀርና ቻድ ከመድረሳቸውን በፊት ጥብቅ ጥበቃ እንዲደረግላቸውም የሚያደርግ ተልእኮም ልከናል። በሊቢያ ውስጥ ለወራት ወይም ለአመታት ተቀምጠው አስከፊ ሁኔታ እያሳለፉ የሚገኙ ስደተኞችንም ባሉበት ጥገኝነት መጠየቅ እንዲችሉ የሚያስችል አሰራርም ይኖራል። ሌላው ከነዚህ መጠለያዎች በደል ለደረሰባቸው ወደ አገራቸው መመለስ ለሚፈልጉትም እንዲሁ እናበረታታለን። ይህም የሚሆነው በተባበሩት መንግስታት የስደተኞች ጉዳይና በአፍሪካ ህብረት ትብብር ነው። እስካሁንም ወደ አራት ሺህ የሚጠጉ የተለዩ ስ ስደተኞች ወደ አገራቸው ለመመለስ ዝግጅት እየተደረገ ይገኛል። ለዚህም የአውሮፓ ህብረት ድጋፉን ይሰጣል። ይህ እነሱን ለመጠበቅ የተሻለው መንገድ ነው። በሶስተኛ ደረጃ የሚቀመጠው የሰዎችን ህገ ወጥ አዘዋዋሪዎችን መረብ ለመሰባበር ነው። የአፍሪካ ህብረት ኮሚሽነር ሙሳ ፍኪም በበኩላቸው ሲናገሩ በሀጉሪቱ ዘላቂ ሰላም የሚረዳና ሽብርተኝነትን ለመዋጋት እንዲሁም በሊቢያና በሌላ ቦታ ላይ እየታየ ያለውን የህገ ወጥ የሰዎች አዘዋዋሪዎችን ለመግታት የሚረዳ አቀራረብ ነው። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ